ሰላም፣ ጤና ስጥልን። የተከበራችሁ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ ዕለታዊ መሰናዶ ጀምሯል። ጥንቅሮቻችንን እናስተዋውቃችሁ። ከ50 ዓመታት በኋላ የሰው ልጅን ጨረቃ ላይ ለመላክ የጀመረውን እቅድ በአንድ ዓመት ማሸጋሸጉን ናስ አስታውቋል። በሌላ ርዕስ ደግሞ ፖሊስ መጥቶ ለጥያቄ እንደሚፈልገኝ እስኪ ነግረኝ ድረስ ሰዎችን እየገደለ ያለ አልሞ ተኳሽ እሱ መሆኑን አላወቅኩም ነበር። ለመጨረሻ ጊዜ መቼ እንዳገኘሁት ጠየቁኝ። ለመጨረሻ ጊዜ የፍቺ ሂደት ለመጨረስ እንደ ኤሮፓን አቆጣጠር መስከረም 2001 ፍርድ ቤት እንዳየሁት ነገርኳቸው። የቤት ውስጥ ጥቃት ሰለባ ወይዘሮ ሚልድሪድ መሐመድ የምሽቱ እንግዳችን ናቸው። ሌሎች ዘገባዎችም አሉም። ኤደን ገረመው የምሽቱን መሰናደው በመምራት ቴሊያስ አስማረ ደግሞ በድምፅና ምስል ምህንድስና ነው። አብረናችሁ እንቆያለን። እናንተም አብራችሁን አምሹ። አመታት በፊት ጆን አለን መሐመድ የተባለ አልሞ ተኳሽ በዋሽንግተን ዲሲና አካባቢ የሚኖሩ አስር ሰዎችን አነጣጥሮ በመተኮስ ሶስት ሰዎችን ደግሞ ክፉኛ በማቅሰል ተከሶ ነበር። ለ23 ቀናት የቆየው ጥቃቱ ትምህርት ቤቶች እንዲዘጉና ነዋሪዎችም ከቤታቸው እንዳይወጡ አስገድዶ ነበር። ለ12 አመታት አብሯው በትዳር የቆየችው ባለቤቱ ሚልድሪድ መሐመድ ደግሞ ከባሏ ስሜታዊና አእምሯዊ ጥቃት ጋራ ከዚያ በላይ አብሯት መኖሩን ትናገራለች። ስምኞሽ የቆየ አነጋግራታለች። ዋሽንግተን ዲሲ ውስጥ አልሞ ተኳሽ በመባል የሚታወቀው ባለቤትሽ ስለፈጸመው ወንጀል ሁሉም ሰው ላያውቅ ወይም ደግሞ ላያስታውስ ስለሚችል እስኪ ስለ ራስሽ ንገሪን። ከጆን አለን መሐመድ ጋር የነበረች ትዳርስ ምን ይመስል ነበር? ሚልድሪድ መሐመድ እባላለሁ። አብዛኛው ሰው የዲሲ አልሞ ተኳሽ ብሎ የሚያውቀው ጆን አለን መሐመድ ሚስት ነበርኩ። ሁለት ዓመት በትዳር አብረን ቆይተናል። ሶስት ልጆችም አሉን። ጆን አልሞ ተኳሽነትን የሰለጠነ ወታደር ነው። ኢራቅ ኩዌትን በወረረችበት ወቅት ዩናይትድ ስቴትስ ያካሄደችው ዴዘርት ስቶርም ተብሎ የሚታወቀው ዘመቻ ላይ ተሳትፎ ከመጣ በኋላ ግን ሌላ ሰው ሆኗል። ከዛ በፊት መዝናናት የሚወድ ሰዎች አብረት መሆን የሚፈልጉት ደስተኛ ሰው ነበር። ከዚያ ሲመለስ ግን ዝምተኛ ሆነ። ጥግ ይዞ ይቀመጥና ምን ሆንክ ስለው ደህና ነኝ የሚል መልስ ብቻ ይመልስልኛል። ስራውንም አቆመና ከሌሎ ሴቶች ጋርም ግንኙነት ጀመረ። ስለዚህ ፍቺ ጠየቅኩኝ። ከቤት እንዲወጣ ማደረግኩት። ነገር ግን ቁልፍ ስላለው ባልጠበቅኩት ሰዓት ይመጣል። መጀመሪያ መልካም ባል ከነበረ የቤት ውስጥ ጥቃቱ እንዴት ነው የጀመረው? ሲጀምር ያስተዋልሻቸው የማስጠንቀቂያ ምልክቶች ነበሩ? ዋናው ምልክት የነበረው ጠላቴ ነሽ ማለት ሲጀምር ነው። ጠላቴ ስለሆንሽ እገልሻለሁ ይለኝ ነበር። ፍቺ ጠይቄ ከተለያየን በኋላም እቤት እየመጣ ይሰድበኛል። ሳይ ነግረኝ የቤቴን ምስልክ ይቀይራል። ለፖሊስ አመልክቼ ከእኔ እንዲርቅ የፍርድ ቤት ትእዛዝ አወጣው። ግን ልጆች ስላሉን እነሱን ለማየት ይመጣል። አንዳንዴ ደግሞ ልጆቹንም ወስዶ አይመልሳቸውም። የሚያስፈራ ሁኔታ ይመስለኛል በጣም ዋናው ችግር እሱ ነው። ሁልጊዜም የሚያስፈራ ሁኔታ ነበር። ነገር ግን ማንም ሊረዳኝ አልቻለም፣ ምክንያቱም ደግሞ እኔ ላይ ጥቃት መድረሱን የሚያሳይ ምንም አይነት ጠባሳ ሰውነቴ ላይ አልነበረም። ህብረተሰባችን የሆነ ነገር መፈጠሩን ለማመን ማየት ይፈልጋል። ሰውነት ላይ የሚታይ ጉዳት ከሌለ ጠባሳ የሌለ ይመስላችሁ። ስለዚህ ጥቃት እየደረሰብሽ ግን ደግሞ ሰውነትሽ ላይ የሚታይ ጠባሳ ባለመኖሩ አለመታመንሽ ባንቺም ሆነ በልጆችሽ ላይ የፈጠረው ተጽዕኖ ምን ይመስላል? ልጆች የበዛን ጊዜ የሰባት የስምንትና የአስር ዓመት ህጻናት ነበሩ። እናም በነበረው ሁኔታ ውስጥ እንዳይገቡ ጥር ነበር። ነገር ግን አንዴ ቅዳሜና እሁድ ሊያገኛቸው ሲመጣ ወስዶ ሳይመልሳቸው ቀረ። እኔ እንዳላገኛቸው ስማቸውን ቀየ ሀገርና ከአሜሪካ ውጭ አንቲጋ ወደሚባል ቦታ ይዟቸው ሄደ። እስከሚገኙ ድረስ የት እንደወሰዳቸው የት እንዳሉ አላውቅም ነበር። ማንን መጠየቅ እንዳለብኝ ራሱ አላውቅም ነበር። ልጆቼ ጠፍተው እንኳን እነሱን ለማግኘት የሚረዳኝ አልነበርም። እንግዲህ ልጅን ማጣት እጅግ በጣም ከባድ ነገር ነው። በዛ ሁሉ ውስጥ አልፈሽ ደግሞ ፍቺ ከጠየቅሽ ከሁለት አመት በኋላ በዲሲና በአካባቢው ሰዎችን መግደል እንደጀመረ ስትሰሚ ምን አይነት ስሜት I didn't find out if he was the shooter. ፖሊስ መጥቶ ለጥያቄ እንደሚፈልገኝ እስኪ ነግረኝ ድረስ ሰዎችን እየገደለ ያለ አልሞ ተኳሽ እሱ መሆኑን አላወቅኩም ነበር። ለመጨረሻ ጊዜ መቼ እንዳገኘሁት ጠየቁኝ። ለመጨረሻ ጊዜ የፍቺ ሂደት ለመጨረስ እንደ ኤሮፓን አቆጣጠር መስከረም 2001 ፍርድ ቤት እንዳየሁት ነገርኳቸው። ዲሲ ውስጥ ሰው እየገደለ ያለው አልሞ ተኳሽ እሱ መሆኑንና በመጨረሻም ሊገል የሚፈልገው ኢላማ እኔ መሆኑን ነገሩኝ። ስለዚህ አንቺን ኢላማ አድርጎ አንቺ ያለሽበት አካባቢ ያሉ ሰዎችን ነበር የሚገለው ማለት ነው? በትክክል መጀመሪያ ላይ ፖሊስ እስኪ እስኪነግረኝና ጥበቃ ሊደረግልኝ የሚችልበት ቦታ እስኪወስደኝ ድረስ ግን አላውቅም ነበር። ያ ከሆነ ከሁለት ቀን በኋላ ነው የተያዘው። እንግዲህ ለብዙ ሴቶች ይሄ ከባድ ሁኔታ ይመስለኛል። አብረሹ ለአመታት የኖርሽው ሰው፣ የልጆችሽ አባት አንቺን ከማሰቃየት አልፎ ሰዎችን በዚህ ሁኔታ ውስጥ መግደሉን ማወቅ በጣም አስቸጋሪ ነገር ነው እና ያንን እንዴት አለፍሽው? I refused to walk around. <laughs> መጀመሪያ እሱን ከራሴ ጋር አቆራኝቼ ማሰብ ማቆም ነበረብኝ። ስለዚህ ቆም ብዬ ውስጤን ከፍቼ ተመለከትኩ። ራሴ ስሜት ውስጥ ያለ ወደፊት እንዳልጓዝ የሚያደርጉኝ ስሜቶች የትኞቹ ናቸው ብዬ መለየትና እነሱን አንድ በአንድ መፍታት ጀመርኩኝ። ያንን የማደርገው ደህንነት እንዲሰማኝ፣ እንደገና ደስተኛ እንደሆንና ልጆቼን ማሳደግ እንድችል ነው። አሁን ለሌሎች ሴቶች የምመክረውም ይሄን ነው። በተለይ የጥፋተኝነት ስሜት የሚሰማቸው ሴቶች የጥፋተኝነትን ትርጉም እስኪረዱት ድረስ ፈትሹ። በሆነው ነገር አልቅሰውና ስሜታቸውን አስተናግደው ሲጨርሱ ጥቃት ካደረሰባቸው ሰው ጋር የሚያቆራኛቸው የጥፋተኝነት ስሜት ላይ ያለውን ነው መስራት ያለባቸው። ከዛ ደግሞ ከሚሰማቸው የመዋረድ ስሜት ለመላቀቅ መስራት አለባቸው። ያንን ካደረጉ በእርግጠኝነት በተፈጠረው ነገር ማልቀስና ማዘን ያቆማሉ። ይህ ብዙ ሰዎች የማይረዱት የፈውስ አካል ነው። በአንድ ጊዜ ሳይሆን ቀስ በቀስ የሚመጣ ፈውስ ነው። አሁን ደግሞ እስኪ ስለ ሕግ ማዕቀፎች እናውራ። አንቺ የቤት ውስጥ ጥቃት በደረሰብሽ ወቅት የሕግ ከለላ ለማግኘት ሞክረሽ ነበር፣ ግን ደግሞ መፍትሄ አላገኘሽም። ስለዚህ የተለያዩ ሕጎችና የዓለም አቀፍ ስምምነቶች መኖራቸው ብቻ የቤት ውስጥ ጥቃትን ለማስቆም በቂ አይደሉም ብለሽ ታስቢያለሽ? የቤት ውስጥ ጥቃት ለሚደርስባቸው ሴቶች የፍትህ ሂደቱ ውስብስብና አስቸጋሪ ነው። የሚታይ አካላዊ ጥቃት ኖሮም እንኳን አንዳንዴ ከፍተኛ ወጪን የሚጠይቅ ሂደት ይሆናል። ብዙዎቹ የቤት ውስጥ ጥቃት ሰለባ ሴቶች ገንዘብ የላቸውም። አብዛኛውን ጊዜ በገንዘብ የጥቃት አድራሹ ጥገኛ ሆነው ነው የሚኖሩት። እኔ ለምሳሌ ለጠበቃ እንኳን የምከፍለው አምስት ሳንቲም አልነበረኝም። ግን ሌሎች እርዳታ የሚሰጡ አካላት ይኖራሉ። እኔን ፍቺ እንዳገኝ የረዱኝ እነሱ ናቸው። እነዛን መንገዶች መጠቀም ያስፈልጋል። ብዙ ጊዜ በእንደዚህ አይነት የቤት ውስጥ ጥቃት ያለፉ ሴቶች ትዳራቸው ስራቸው ለመፍረሱ ወይም ከነዚ አይነት ሰው ጋር ትዳር ለመመስረታቸው ራሳቸውን ተጠያቂ ያደርጋሉ። አንቺ ይህን አይነቱን የጥፋተኝነት ስሜት እንዴት ልታስወግጅ ቻልሽ? ከጥቃት መውጣት የቻሉ ሌሎች ሴቶችስ ራሳቸውን ከጥቃት አድራሹ ነጥለው ማየት የሚችሉት እንዴት ነው? መጀመሪያ ደረጃ ትዳር የሁለት ሰዎች ጥምረት ነው። ስለዚህ ስሜታዊ የሆነውን አተያይ ከእውነታው ጋር ለይቶ ማየት ያስፈልጋል። ለምሳሌ ስሜታዊ የአእምሮ ክፍል አንቺ ምኮ ጥፋት አለብሽ። የተሻለ ሰው መምረጥ ትቺ ነበር፣ ጥሩ ምግብ ብትሰሪ፣ ቤትሽን በደንብ ብትይዢ፣ የመሳሰሉትን ይልሻል። እውነታው ግን ደግሞ ግን እኮ ይመታኝ ነበር። ለእንደዚህ አይነት ጥቃት የሚዳርግ ምንም ነገር አላደረግኩም። ሆን ብሎ አውቆ ሊጎዳኝ ነው ያንን ያደረገው አይወደኝም። ይልሻል። ሴቶች ራሳቸውን ጥፋተኛ የሚያደርጉት ሆን ብለው ስለ ራሳቸው ለዋሻቸው ሰው ነው። ግን ደግሞ ስታስቢው ባል ኮ ሲተዋወቀኝ ጆን ይባላለው፣ ህይወትሽን ገሃንም ላደርገው ነው፣ ልጆችሽን ገንዘብሽን ስድብሻለሁ ቢለኝ እኮ አላገባውም ነበር ትክክለኛ ያልሆነ ማንነቱን ስላሳየኝ ያገባውት ስለዚህ ጥቃት በፍጹም የተጎጆ ስህተት አይሆንም እንግዲህ ጆን የፈጸማቸው ግድያዎች በፍርድ ቤት ከተረጋገጡ በኋላ የሞት ፍርድ ተፈርዶበት እንደ አውሮፓውያን አቆጣጠር በ2009 ተፈጻሚ ሆኗል የልጆችሽ አባት ሲገደል ምን አይነት ስሜት ነበረው አየሽ፣ ስሜታዊ የሆነች ስታስቢ የልጅ አባት ነው ትያለሽ። እውነቷ ግን የልጆች አባት ቢሆንም ጠላቴ ነሽ፣ ጠላቴ እስከሆንሽ ደግሞ እገልሻለሁ ብሎኛል። ስለዚህ የሞት ፍርዱ ሲፈጸም ለእኔ አንድ ተራ ግለሰብ ነበር። ነገር ግን ለልጆቼ አባታቸው መሆኑን እረዳለሁ። ስለዚህ አንድ የዲሲ አለሞተ ኳይ ሳይሆን አባታቸው ሲሞት እነሱ ሀዘናቸው እንዲወጡ መርዳት ነበረብኝ። ስሜታቸውን ሚዛናዊ በሆነ መልኩ መረዳት የሚችሉ ሰዎች ሆነው እንዲያድጉም ማድረግ ነበረብኝ። ሚልድሬድ ሞሐመድ ከእኛ ጋር ለነበረች ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ናሳ የሰው ልጅን ወደ ጨረቃ ለመላክ አርቲሚስ በተሰኘ ሶስት ደረጃዎች የተከፈለ መርሃ ግብር ነድፎ እየሰራ ነው። በምሽቱ ታዲያ በዚህ ጉዳይ ማብራሪያ የሰጡን ዘንድ ዶክተር ጥላይ የታደሰ በናሳ ጆንሰን ማዕከል የአስትሮፊዚክስ ሳይንቲስት፣ የህዋና አየር ሁኔታ የፀሐይ ተመራማሪ የሆኑትን የአፋን ኦሮሞ ክፍል ባልደረባ በፈቃዱ መረዳ ጋብዟቸዋል። አስትሮቦቲክ የተሰኘ አንድ የግል ኩባንያ ፐርግሪን ዋን የተባለ የጨረቃ ላይ የምታርፍ ሳተላይት አዘጋጅቶ ነበረ። እንግዲህ ፐርግሪን ላንደር የጨረቃ ላይ የምታርፍ ላንደር ቮልካን በተባለ በዩኤልኤ ወይም ደግሞ ዩናይትድ አይላንስ ሮኬት አማካኝነት ከፍሎሪዳ ተነስቶ ከጥቂት ሰዓታት በኋላ እቺ ሳተላይት ምን ትሆናለች? ችግር ይገጥማታል። ችግሩም እንግዲህ በሁለቱ ታንከሮች ወይም ደግሞ ሁለቱ ታንከር ሳሉ እነኚህ ታንከሮች ነዳጅ የያዙ ናቸው። አንዱ ኦክሲዳይደርዝ ነው፣ ማቀጣጠያ ባልታወቀ ምክንያት ጋዙ ሊክ ያደርጋል፣ መውጣት ይጀምራል፣ ከሰው መውጣት ይጀምራል። ያ በሚገባው ፕሮፐርሽን ወይም ደግሞ ማስወንጨፍ ሰዓት በትክክል ሳተላይቷ ወደ ተፈለገው ኦሪንቴሽን አልመለሳትም። ኦሪንቴሽን ማለት ወደ ጨረቃ ሶላር ፓናል ስላለው የፀሐይ የሚቀበል ፓናል ወደ ፀሐይ ፊቱን መዞር ነበረበት እና ያ አልተሳካም። ስለዚህ ማስወንጨፍ ወይም ደግሞ የኃይል መስጫው ስንትን ስላልነበረ የግድ የጨረቃ ኦርቢት ላይ ከደረሰች በኋላ ወደ ምድር ተመልሳለች። በሚቀጥለው ጉልበት ስለሌላት ምንድን ነው የተደረገው? እዚሁ የምድር አካባቢ አየር ውስጥ በመግባት ሰዓት በፓስፊክ በፉጂ አይላንድ አካባቢ መሰለኝ እና እዛ እንድትቀጣጠል በአየር ላይ ተደርጓል። አሁንም ሌላ ድርጅት ደግሞ በሚቀጥለው አስራ አምስት ቀን ከሂውስተን አካባቢ ሌላ ሮኬት እንደሚያስወነጭፍ መረጃዎች አሉ። ይህኛው የሚሄደው ሮኬት የተለየ ተልዕኮ አለው ወይስ የፊተኛው ሮኬት አይነት ስራ? ይሄም እንግዲህ የዛው የዛው አላማ አንዱ አካል ነው። ኢንቱቲቭ ማሽንስ የሚባል አለ። ይሄ ዩስተን የሚገኝ ዩስተን ቤዝ ያደረገ የግል ካምፓኒ ነው። እነሱም ደግሞ ኖቫሲ የሚባል ላንደር ነው ጨረቃ ላይ ሊያሳርፉ የፈለጉት። ይህኛው አሁን በሚላከው በፋልከን ናይን ነው። የፋልከን ናይን እንግዲህ ስፔስ ኤክስ የሰራ ሮኬት ነው። የሮኬት ብዙ ልምድ አለው። ብዙ ትኖችን ኢንተርናሽናል ስፔስ ስቴሽን የሚደርሱ ካርጎዎችን፣ ሳተላይቶችን የመላክ አቅም ያለው ነው። የተመሰከረለን ነው። እንትንም አልሬዲ አግኝቷል። በናሳ እውቅናም አግኝቷል ፋልኮን እና ይሄኛው ሰላሳ ሁለት ደቂቃ ነው የፈጅበት ከፋልከን ተሸክሞት ይሄዳል። ከዛ ፋልከን ከሱ ይለያል። አምስት ቀን ይፈጅበታል ጨረቃንም ለመድረስ እንግዲህ በ2024 በፌብሯሪ ያው የሚቀጥለው ወር ላይ ነው ወደ ጨረቃ ይላካል ተብሎ ላያፍ ይችላል ተብሎ የታቀደው። እሱም እንግዲህ አምስት የናሳ መሳሪያዎችን ይይዛል። ከነኛ ውስጥም እንግዲህ ሮቨርስ አሉ የመጀመሪያውም ሮቨሮች አንድ ትንሽ ሮቨር አለችው አይሪስ የተባለ ሮቨር፣ በጣም በእጅ ልትያዝ የምችል ሮቨር ነው። መኪና ጎማ ያለው መኪና ነው የሚሄድ ከላንደሯ ስታርፍ፣ ከላንደሯ ርቆ የሆነ ቦታ ሊሄድ የሚችል እና እንግዲህ ኢንትዊቲቭም ይሄንን ተመሳሳይ ነው። እሱም የሚያደርገው ባለፈው ዓመት ስንነጋገር ናሳ ወደ ጨረቃ ከአምሳ ዓመት በኋላ ፕሮጀክቱን ወደ ጨረቃ ላይ ሰውን ለማሳረፍ ከጀመራቸው ፕሮጀክቶች መካከል ሶስት የተለያዩ ምድቦችን እንደነበሩት ነግረውን ነበረ። በዚህ አርትሚስ በሚለው ስያሜ ማለት ነው። አርትሚስ አንድ ሁለት እና ሶስት ተብሎ አርትሚስ አንድ ሄዶ መጥተዋል። አርትሚስ ሁለት ደግሞ በዚህ አመት ሁለት ሺ ሀያ አራት ይሄዳል ተብሎ ነበረ። ይህንን ለተከታታዮቻችንን ባለፈው ጊዜ ተናግረን ነበረ። አሁን ባለው መረጃ ግን የሁለት ሺ ሀያ አራቱ እቅድ ለሁለት ሺ ሀያ አምስት እንድተላለፍ ተደርጓል። ምን ነው ምክንያቱ እንግዲህ የሁለተኛው ከአርትሚስ የሚለይ ከአርትሚስ አንድ የሚለየው ሁለተኛው አራት አስትሮናውቶች ውስጡ ይቀመጣሉ። እንግዲህ እነኚህ አራት ሰዎች ኦልሬዲ አምና ተመርጠዋል። እነኚህ ደግሞ እነኚህ ሰዎች ደግሞ ከአንደኛው የተለየ የሚያስፈልጋቸው ላይፍ ሰፖርቲንግ ሲስተም የምንለዋለ ላይፍ ሰፖርት ሲስተም ማለት ሰው ሕይወት ያለው ነገር ስለሆነ መተንፈስ አለበት። ይሄ ዙሪያችን ያለ የአየር ክብደት ወይም የአየር ጫና ወይም ደግሞ አትሞስፌሪክ ፕሬዥር የምንለው እሱም ደግሞ ይሄ ምድር ላይ ያለ ሌቭል መሆን አለበት ለሰውነታችን የደም ዝውውራችን ወይም ጤንነታችን ሁሉ ነገር በትክክል ሊሰራ እንደሚችል ያንን ሊቆጣጠሩ የሚችሉ ሲስተሞች አሉ። የሰውን ላይፍ ሰፖርቲንግ ሲስተም እነኛ ሲስተሞች በትክክል ለመስራታቸው ለማረጋገጫ ነው። ሁለተኛው በአጠሚስ አንድ ጊዜ ኦራይን ወደ ምድር በሚመለስበት ጊዜ ወደ ከባቢ አየር ሲገባ በከባቢ አየርና በኦራይን መካከል ሰበቃ ይፈጠራል። ያ ሰበቃ እሳት ይፈጥራል። ያ እሳት ደግሞ ኦራይን ምድር እስኪደርስ ድረስ ፓራሽቱን ተጠቅሞ እስኪወርድ ድረስ እሳቱ ስለነበረ ያ ያልተፈለገው ያህል የውጭውን ገላ አቃጥሎት ነበረና እና ያ ለምን ያ ማቴሪያል ያ የተሰራበት ነገር ንጥረ ነገር ለምን ተቃጠለ የሚለው ውስጡ እንኳን ችግር አልፈጠረም። ግን ለምን ያ ይሆናል የሚለው መጠና ስላለበት እና ያም መፍትሄ ሊገኝ ይገባዋል። ምክንያቱም በሚቀጥለው ሰውን ውስጡ ስለሚኖር ማለት ነው። ያም አንዱ እንትን ነው። በሶስተኛ ደረጃ ደግሞ አቦርት ሲስተም እንለዋለ አቦርት ሲስተም ማለት ሳተላይቱ ሮኬቱ ከምድር ሲነሳ ኤስኤልኤስ ፍሎሪዳ ልክ ሲተኮስ፣ ኤስኤልኤስ ሲነሳ ችግር ቢያጋጥመው ፌለር ቢያደርግ እንደነ ማነው እነ ኮሎምቢያ እነ የመሳሰሉ እነኛ ፈይል ያደረጉ ሰዎች ብዙ ሰዎች የሞቱባቸው ቻሌንጀር እንዳይፈጠር ምን ይደረጋል? አቦርት ሲስተም አለ። የአቦርት ሲስተም ልክ ችግር ሲፈጠር ኦራይንን ይገነጥልና ይዞ ሄዶ ሌላ እዛ ያሳርፋል ማለት ነው። ራቅ ብሎ እንዲያርፍ ያደርጋል። ላው የተሰካ ሮኬት ነው። ትርፍ ሮኬት ነው እሱ ይዞ ይሄዳል። ያም ሲስተሙም እንደገና ቴስት መደረግ ስላለበት እና መሰራት ያለባቸው ነገሮች ስላሉ እነኛም ነገሮች መስተካከል እንዳለባቸው እነኝህ ሶስት ነገሮች እንደ ሜይን ሪዝን ተደርገው በኤጀንሲው ምክንያት ተደርገው ወጥተዋል። ባለፈው ሳምንት በነበረው በብሪፊንግ ላይ ይህንን ሲናገሩ ነበር። የናሳውም ገዢ ማለት ነው። እነኚህ ሶስቱ ናቸው። ስለዚህ ምን ሆነ አርጠሚስ አንድ ሁለት ከዲሴምበር 2024 በአሁኑ ነበር መሆን የነበረበት በ2025 ሴፕቴምበር እንዲሆን ተደርጓል። ሌ ነው እንግዲህ የታቀደው እቅድ። ከዛ አራት እያለ ይቀጥላል። አራት ደግሞ ጌትዌይ ነው እያለ ይቀጥላል ማለት ነው እንግዲህ ስ ስለ አራት እንግዲህ ጊዜው ሲደርስ እንነጋገራለን። እሱንም በዛ ጊዜ ሲደርስ ሌላው አርቲፊሻል ኢንቴሊጀንስ ወይንም ደግሞ ሰው ሰራሽ አእምሮ የምንለው ነገር ነው። ይሄ ነገር ተስፋም አለው ነገሮችም አሉት ብዙም ስጋቶች አሉት አሉት እና ይሄ ተስፋና ስጋት በህዋ ምርምር ውስጥ በምን መንገድ ነው የሚታየው? አርትፊሻል ክህሎት ህዋ ላይ ብዙ ጥቅም አለው። አሁን ለምሳሌ የኦራየንን ብነግር ኦራየን ውስጥ ብዙ ሲስተሞች አሉ አቪዮኒክስ ሲስተሙ አለ። ናቪጌሽንን ይሁን የተለያዩ ነገሮችን የሚቆጣጠር እንደገና ደግሞ ዲስፕሌዮች አሉ። ስፔስ ዌዘር አሁን እኛ ስለ ለአስትሮናውቶቹ እንትን እናቀርብላቸዋለን። ስፔስ ዌዘሩን ዙሪያቸው ያለው ምን አይነት ነው የሚለውን ዲስፕሌይ ያገኛሉ። ያን ዲስፕሌይ ለማድረግ እንግዲህ አርቲፊሻል ኢንተለጀንስ ነው ዳታዎችን በመቀበል ከፀሐይ የተሰሩ ብዙ ሶፍትዌሮች አሉ። እኛም መስራት የያዝናቸው ሶፍትዌሮች አሉ እና እኛ ሶፍትዌሮች በራሳቸው ነው በዚህ ሰዓት ውስጥ በዚህ በሚቀጥሉት ምናምን ሰዓት ውስጥ ይህን አይነት ጫራዴሽን ሊመጣ ይችላል የሚለውን ካገኘው ዳታ ተነስቶ ዝግጅትን ያደርጋል። ዋርኒንግም ይሰጣቸዋል። እነሱ በዚህ በሚቀጥለው በዚህ ሰዓት ውስጥ ይህን ይመጣልና ይህን አድርጉ ይህን አድርጉ የሚለውን ውሳኔን ይሰጣል። እንግዲህ በፍቃዱ ማንኛውም ነገር ችግር አለው ጥቅምም አለው። ከችግሮቹ አንዱን ልንገር። አሁን ለምሳሌ አርትፊሻል ሰው ሰራሽ ክህሎት ውሳኔን ለመስጠት ዳታ ተቀብሎ ነው መጀመሪያ በዳታ ሰልጥኗል። አሁን ውሳኔ ለመስጠት በወቅቱ ያገኘው ዳታ የተሳሳተ ዳታ ከሆነ ያ የሚወስደው ዲሲሽን ወይም ደግሞ የሚወስደው ያንን ችግር ለመቅረፍ የሚወስደው እርምጃ አስከፊ ሊሆን ይችላል። የተሳሳተ ኢንፎርሜሽን ስላለው የተሳሳተ ዳታ ስላገኘ ማለት ነው። እና ፌልም ሊያደርግ ይችላል። አንደኛው ፓርት ፌል ሲያደርግ ሌላ ሜጀሮችን የሚወሰዱበትን አይነት ነገሮችን የሰውሉ ዲቫይስ ማድረግ አለበት። ከዛም አልፎ ተርፎ ደግሞ አገሮች ዓለም ሀገራት ሁሉ ተሰብስበው በዚህ በአርቲፊሻል ክህሎት ላይ ውሳኔ መስጠት አለባቸው። የጋራ የሆነ ህጎችን ማውጣት አለባቸው። ኢቲካሊ እንዴት ነው መጠቀም የምንችለው እንዴት ነው ወደ ፊት እንትን የምንለው የሚለውን ማድረግ አለባቸው። ይሄንን ነው ማለት የሚችለው። በፍቃድ በጣም አመሰግናለሁ። ዶክተር ጥላይ ታደሰ በጣም አመሰግናለሁ። በፍቃድ በሰሜን ኢትዮጵያ ለሁለት ዓመታት ያህል የተካሄደው ጦርነት ሴቶችን ለአስገድዶ መደፈርና ለተለያዩ ጾታዊ ጥቃቶች ያጋለጠ ነበር። በቅርቡ የተሰራ አንድ ጥናት ታዲያ በአፋር ክልል የልጃገረዶች ትዳር መጨመሩን አስመልክቶ የተሰናዳ ዘገባለን ይቀጥላል። ሕጻናት ሴት ልጆችን መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለውን ምላሽ በአፋር ክልል ከሁለት ዓመቱ ጦርነት በኋላ እየጨመረ የመጣውን የሕጻናትና የልጃገረዶች የጋብቻ ሁኔታ በማጥናት ላይ የነበረችው የሕግ ባለሙያዋ ኩልስም ማኑር ካገኘቻቸው ምላሾች መካከል ዋነኛው ነበር። በግጭቱ ሳቢያ ቤት ንብረታቸውን ያጡ ምግብና የራሳቸውን የሚችሉበትን መንገዶች ያጡ ማህበረሰቦች ናቸው። ስለዚህ ጥናቶች የሚያሳዩት ምንድን ነው? እንደዚህ አይነት ልክ ኢኮኖሚክ ዲስራፕሽን ሲኖር ምን ይፈጠራል? አፋር ክልል ምንድን ነው የተፈጠረው? የምግብ ወይም ፉድ ኢንሴኪዩሪቲ የምግብ ዋስትና ማጣት ተፈጥሯል። አሁንም ድረስ ያ ጉዳት እንደቀጠለን ያለው የዛን ጊዜ ተፈጠረው እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ ዋን ሌስ ማውስ ፊድ ይባላል ወይም አንድ የሚያበሉት እጅ እንደመቀነስ ማለት ነው ከገበታው ላይ። ስለዚህ ያንን እንዴት ነው የሚያደርጉት? እነሱ በሚረዱበት መሰረት ለእሷ የተሻለ ህይወት፣ የተሻለ ቦታ፣ የተሻለ ሁኔታ ላይ ትኖራለች ብለው ልጃቸውን አስራ ስምንት ሳይሞላ ወይም እድሜዋ ሳይደርስ ይድሯታል ማለት ነው። በመብቶችና ዴሞክራሲ እድገት ማዕከል የወርድ ወት ፌሎሽፕ አማካኝነት በአፋር ክልል የህጻናት ጋብቻ ሁኔታን ያጠናችው ወጣት ቁልስማ ለህጻናት ጋብቻ ቁጥር መጨመር በጦርነቱ ምክንያት የትምህርት ቤቶች መዘጋት ሰፊ ሚና እንዳለው ገልጻለች። በተጨማሪም የማህበረሰቡ አባቶች በጦርነቱ ያጧቸውን ልጆቻቸውን የመተካት ህልምም ሌላኛው የጥናቱ ውጤት እንደሆነ ታስረዳለች። ስብሰባው ላይ ከተሳተፉልን ህጻናቶች፣ እናቶች፣ አባቶች ያገኘነው ነገር በጦርነቱ ምክንያት የቁጥራችን ቀንሷል። ሶስት መቶ የነበር ነው አሁን ዘጠና ነን። ብዙ የነበር ነው ወንድሞቻችንን ጓደኞቻችንን አተንበታል። ስለዚህ እነዚህን ቶሎ ብለን መተካት አለብን የሚል እሳቢ ያለ እና ለእነሱ ቁጥራቸው ማተር ያደርጋል። ስለዚህ እሱን ቶሎ ለመተካት ሴቷ ቶሎ ተድራ ቶሎ መውለድ ከጀመረች ያንን ቁጥር እንትን ማለት ይቻላል፣ ማባዛት ይቻላል ማለት ነው። ሌላው ደግሞ ምንድን ነው፣ አሁንም የጦርነቱ ሁኔታ እንዴት ነበረ፣ ሲቪሊያኖች ወይም ያልታጠቁ የማህበረሰቡ ክፍሎች ወደ ጦርነቱ እንዲቀላቀሉ ሁኔታዎች ተፈጥሮ ነበረ። ስለዚህ የቤተሰብ አካላቶች፣ ወንዶች ልጆቻቸውን ወደ ጦር ሜዳ ለመላክ የተገደዱበት ሁኔታ ነበረ። ስለዚህ እነዚህ ልጆቻችን ጦር ሜዳ ሄደው ይምጡ ይቅሩ አናውቅም። ስለዚህ ቢያንስ ቤት ውስጥ የነሱ ምትክ መቅረት አለበት በሚል እሳቤ ልጆቻቸውን ድረው ከዛ በኋላ እነሱን ወደ ወደ ጦር ሜዳ ይልካሉ ማለት ነው። የአፋር ክልል የሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ የሆኑት ወይዘሮ ሰአዳ መሐመድ፣ ጦርነትና ጎርፍን የመሳሰሉ ተፈጥሮና ሰው ሰራሽ አደጋዎች በተከሰቱ ቁጥር የህጻናት ጋብቻ ቁጥር ከፍ እንደሚል ቢሯቸው መገንዘቡን ለአሜሪካ ድምጽ ገልጸዋል። ቢሮዎችን የተሻለውን ያክል እየሰራ ነው ያው ብዙ ነው እና አሁን ራሱ በአይን ያየሁት አሁን ራሱ ወደ አምስት ቦታዎች ይሪ የመጣሁት እና በቃ ኦልሞስት እዛ ምክንያት አንዳንድ ቦታ ደግሞ ራሱ ትምህርት ቤቱ ሙሉሙሉ የወደመባቸው ቦታዎች አሉ። እዛ ምክንያት ሽ ከትምህርት ቤት ዘበታቸው ውጭ ይምጣሉ። ኩልስማ አንዲት ሴት የአባቶቿን ልማድ በጠበቀ መልኩ ወላጆቿ የመረጡላትን ባል በጊዜ ማግባት አለባት የሚለው አስተሳሰብ ስር የሰደደ መሆኑን በጥናቷ ማረጋገጧንም ትገልጻለች። ይህም ብቻ ሳይሆን አንዲት ሴት እድሜዋ ከሀያ እና ከሀያ አምስት ካለፈ በኋላ የማትፈለግ ተደርጋ መወሰዱ የተገነዘበችበትና የተገነዘበችበት እና በመጠኑ ፈገግ ያሰኛትንም ጉዳይ ጭምርም አጋርተኛለች። እና ደግሞ ያው የተቀበሉት ነገር ነው ባህላችን ነው፣ እኛ ከመወለዳችን በፊትም የነበረ ነገር ነው። ስለዚህ ምን ይሆናል? አይ ባታደርጉትስ አሁን አግቢ እስትባይ እምቢ ብትይ ብትይስ እምቢ የሚለውን ነገር እንትን አይሉትም፣ አይመጣላቸውም። እምቢ ዴ ረግሙን አለ። እሺ ቢረግማችሁ ውስጥ ምን ታደርጋላችሁ? ዴ ወረገሙ ማለት እኮ በቃ እንቅፋት ይበዛብናል ህይወታችን ላይ ማለት ነው ይላሉ። በርና እንዴ ኒኮን የአምስት ዓመቴ ነው ግን አላገባሁኝም። ታዲያ ለምንድን ነው ምናምን ስላቸው እነዚህ ህፃናቶች ሴቶች ናቸው እና አይ እንግዲህ ቆንጆ ባቶኝ ነው ያስከሆን ያለገባሹ ግን ዱአ እናደርግልሻለን ምናምን ያሉ ጊዜ ነበር። እና ሰው የተለያየ አይነት ነው የምታየው። ግን አንዲት ልጅ አለች ሁልጊዜም አሁንም አስባታለሁኝ። ከቃለ ከቃለመጠይቆቹ ውስጥ አንዱ ጥያቄ ምንድን ነው አሁን እናንተ ማግባት ነው የምትፈልጉት ወይስ ትምህርታችሁን መቀጠል ነው ወይስ ሁለቱንም ነው ማድረግ የምትፈልጉት ስል፣ እሷ አይ እኔ እንዳንቺ ትምህርት እንጨርሽ ነው፣ ከዛ በኋላ ነው የማገባው የሚል መልሰጠሽ እና በጣም ነበረ ሾክ ያደረገች። በዛውም ልክ ደግሞ ለእኔ ምንም ሌላ ነገር ባላደርግ መሀላቸው ተቀምጬ እኔን ማየታቸው ለእነሱ የተለያየ አይነት እድል እንዳለ የተለያየ አይነት ቦታ ሊደርሱ እንደሚችሉ ያሳየሁበትም ነው ብዬ አስባለሁ። ጦርነት የሚያስከትላቸው ማህበራዊ ቀውሶችን አስቀድሞ ከነበረው ድህነትና የባህል ተጽዕኖ ጋር አይሎ መቀጠሉን የምትናገረው ኩልስማ በክልሉ ለዘመናት የሕፃናት ጋብቻ ላይ ለውጥ ማምጣት ያልተቻለበትንና እንዲሁም ችግሩ ስር የሰደደበትን ምክንያት ለይቶ በማውጣት የፖሊሲ ለውጥ ላይ መሰራት እንደሚገባም ትጠቁማለች። ይሄ ሪሰርች ከሪሰርች ፕሮዳክት በተጨማሪ የሆነ አይነት ኢምፓክት አንድ ሁለት ሰው ላይ ፈጥሬ ያለሁ እያስብ ያለሁኝ እና እሱ ለእኔ ከሪሰርቹ ባልተናነሰ በጣም ትልቅ ውጤት ነው ብዬ አስባለሁ። ሩት ኮዝስ ወይም ስር እየሰደዱትን ምክንያቶች ላይ ፎከስ ያደረገ ፖሊሲዎች መቀረጽ አለባቸው የሚለው ነው። ሌላው ደግሞ እንደ ጤና ባለሙያዎች እና የተለያዩ ባለሙያዎች አሉ ለህፃናት ጋብቻ ጋር መስራት የሚችሉ ፖሊሶች፣ ሴቶችና ህፃናት ሊሆኑ ይችላሉ። እነሱ እንዴት ነው ሴቶችና ህፃናትን ሴት ህፃናትን ከህፃናት ጋብቻ መከላከል የምንችለው የሚለውን ነገር በደንብ ማህበረሰቡ ጋር በሴት ህፃናት ጋብቻ ላይ ያለውን አመለካከት እንዲቀይር እነሱ ናቸው ኮንታክት ያላቸው የመጀመሪያ ኮንታክት። ስለዚህ እነሱ እንዴት ነው ይሄንን አድሬስ ማድረግ የሚችሉት የሚለውን ነገር እንትን ማበርታት አለብን ማለት ነው፣ እነዚህን አገልግሎት ሰጪዎች። ሌላኛው ደግሞ ምንድን ነው የህፃናት ጋብቻ አንድ ብቻ አይደለም ተቋም የሚመለከተው። ትምህርት ቤቶች ይመለከታቸዋል፣ የጤና ሴክተሩ ይመለከተዋል፣ የህግ ሴክተሩ ይመለከተዋል። ስለዚህ ብዙ ተቋማቶች ናቸው የሚመለከታቸው። የውጭ ኦርጋናይዜሽኖችም ደግሞ ክልል ውስጥ የሚሰሩ ደግሞ ኦርጋናይዜሽኖች ይመለከታቸዋል እና እነዚህ ሁሉ ተባብረው ነው አንድ ላይ ነው መስራት ያለባቸው። ኢትዮጵያ በጉርጉሩ በጉርጉሮሳኑ 2018 ዓ ም በተባበሩት መንግስታት ድርጅት የህጻናት ፈንድ በተሰራ ጥናት በትዳር ላይ ያሉትን ጨምሮ 15 ሚሊዮን የሚደርሱ ህጻናት ሙሽሮች ያሉባት ሀገር መሆኗ የተጠቆመ ሲሆን ከእነዚህ ውስጥ 6 ሚሊዮኑ እድሜያቸው 15 ዓመት ከመሙላቱ በፊት የተዳሩ ነበሩ። በተለይም ደግሞ በአሁኑ ሰዓት በየቦታው የሚፈጠሩ መፈናቀሎችና ግጭቶች ምክንያት የህጻናት ሙሽሮች ቁጥር እየጨመረ እንደሚገኝ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ። የዕለቱ መሰናዶ እዚህ ላይ ተጠናቀቀ። አብራችሁ ስለነበራችሁ እናመሰግናለን። በነገው ምሽት እንገናኝ። ጤና ይስጥልኝ።